ጠቅላይ ሚኒስትር ሲፕራዝ የአበዳሪዎችን ቅድመ ሁኔታ እንዳይቀበሉ ሕዝቡ ድጋፍ የሰጣቸው መሆኑ የሚታወቅ ቢሆንም እሳቸው ግን በቀረበላቸው የጊዜ ገደብ ውስጥ ከሰባ ቢሊዮን ዩሮ በላይ የሚሆን የሶስተኛ ዙር የብድርና እርዳታ ፕሮግራም አቅርበው ነው ሰሞኑን የህብረቱ ተቋማት ሚኒስትሮችና በመጨረሻም የኢሮ ዞን መሪዎች ሲመክሩ የከረሙት። ግሪክ ያቀረበችው ሀሳብ ብድር እንዲቀነስላትና ያከፋፈሉ ቀመርም እንደገና እንዲታይ ለሶስት ዓመታት የሚቆይ ኢኮኖሚውን ሊያነቃቃና ስራ ለመፍጠር የሚያስችል የኢኮኖሚ ፕሮግራም እንዲጀመርላት የሚጠይቅ እንደሆነ ታውቋል። በአንጻሩ ጀርመን በግሪክ ላይ ያለውን አመኔታ ጭምር ከጥያቄ ውስጥ በማስገባት በፍጹም የብድር ቅነሳ እንደማይደረግና አስፈላጊ ከሆነም ግሪክ ከኢሮዞን ልትወጣ የምትችልበት ሁኔታ መመቻቸት ይኖርበታል የሚል አቋም ስታራምድ ቆይታለች። ግሪክ በበኩሏ በተለይ እንደ አይ ኤም ኤፍ የመሳሰሉት የአበዳሪ ድርጅቶች የማሻሻያ ፕሮግራሟን ተግባራዊነት በቅርብ መቆጣጠር አለባቸው የሚለውን፣ እንዲሁም ግሪክ ለተበደረችው ገንዘብ ዋስትና የሚሆን ቋሚ ንብረት ማስያዝ አለባት የሚሉትን ሀሳቦች ተቃውሟ በመቆሟ ስብሰባው በምን ሊቋጭ እንደሚችል መገመት አስቸግሮ ነበር። ሆኖም በመጨረሻ ከስምምነት የተደረሰ መሆኑን ዛሬ ማለዳ የካውንስሉ ፕሬዚዳንትና የስብሰባው መሪ ሚስተር ዶናልድ ቱስክ አብስረዋል። ዛሬ 17 ሰዓታት ከፈጀ ድርድር በኋላ መሪዎቹ የግሪክ የብድርና እርዳታ ፕሮግራም ውይይት እንዲጀምር ተስማምተዋል። በሌላ ቋንቋ ግሪክን የሚደግፈው ፕሮግራም ይቀጥላል ማለት ነው። ውሳኔው ሊደርሱ የሚችሉትን የማህበራዊና የኢኮኖሚ ቀውሶች በመከላከል ግሪክን ወደ ትክክለኛ መስመር ይመልሳታል ብለዋል። የኮሚሽኑ ፕሬዚዳንት ሚስተር ክላውድ ጁንከርም ውሳኔው የግሪክን ከይሮ መውጣት አስቀርቷል ሲሉ ተሰምተዋል። ስምምነቱ በቅድሚያ በግሪክ መንግስት ፓርላማ ማለፍ ያለበት ሲሆን ከዚያም በአባል አገሮች ፓርላማዎች እንዲጸድቅ ይጠበቃል። የመንግስት ወጪን ለመቀነስ፣ ታክስ ለመጨመር፣ እንዲሁም የጡረታ ፕሮግራሞችን እንደገና ለማሻሻል የመሳሰሉትን ቅድመ ሁኔታዎች ተግባራዊ ለማድረግ የሚያስችሉ አስገዳጅ ሕጎችን የግሪክ ፓርላማ እንዲያጸድቅ ውሳኔው የሚጠይቅ ሲሆን ይህ ግን በተለይ ማንኛውንም የአበዳሪዎች ቅድመ ሁኔታ አልቀበልም ሲሉ ለነበሩት ጠቅላይ ሚኒስትር ሲፕራስ ቀላል እንደማይሆን ነው የሚነገረው። ይሁንና የግሪክ ባንኮችን ከማዘጋት ጀምሮ የግሪክን ሁኔታ አስቸጋሪ በማድረግ ጭምር ግሪክ አሁን የተደረሰበትን ስምምነት እንድትቀበል ጫና የተደረገባት መሆኑን በተለይ የጀርመንን ጠንካራ አቋም በመጥቀስ የሚተቹ አሉ። የኮሚሽኑ ፕሬዚዳንት ሚስተር ጆንከር ግን የድርድሩ ሂደትም ሆነ የተደረሰበት ስምምነት በጋራ ጥቅም ላይ የተመሰረተ ነው በማለት ምንም አይነት ጫና እንዳልነበር ነው የሚገልጹት። ድርድር ከስምምነት ሲደረስ አሸናፊም ተሸናፊም አይኖርም በዚህ ድርድር የግሪክ ህዝብ ጫና የተደረገበትም ሆነ ሌሎች ጥቅማቸው ያጡበት ያለ አይመስለኝም የተለመደው አይነት አውሮፓዊ ስምምነት ነው የተደረገው የጀርመኗ ቻንስለር ወይዘሮ ሜርከል በበኩላቸው ስምምነቱ እንደ አውሮፓ አቆጣጠር በ1919 ዓ ም ከአንደኛው ዓለም ጦርነት በኋላ ጀርመን ከአሸናፊዎቿ ጋር ቨርሳይለስ ላይ ያደረገችው አይነት ስምምነት አይመስልም ወይ ተብለው፣ ሲጠየቁ ሁኔታውን ራሳቸው ባልነበሩበት የታሪክ ክስተት ጋር ማወዳደር እንደማይፈልጉ በመጥቀስ በግልጽም ባይሆን ሁኔታዎቹ ሊነጻጸሩ የማይችሉ መሆኑን ለማስገንዘብ ሞክረዋል። የዛሬው ስምምነት በቅድሚያ በግሪክ ፓርላማ እስከ ሮቭ መጽደቅ ይኖርበታል። ሆኖም ግን ጠቅላይ ሚኒስትር ሲፕራስ እስካሁን ከራሳቸው ስሪዛ ፓርቲ ብቻ 17 አባሎቻቸው ድጋፋቸውን የነሷቸው ሲሆን የተጣማሪ ፓርቲው 15 እንደራሴዎችም ተመሳሳይ እርምጃ ይወስዳሉ እየተባለ ነው። በእርግጥ ጠቅላይ ሚኒስትሩ የአሁኑን ውሳኔ ለማሳለፍ ከተቃዋሚዎቻቸው ድጋፍ ለማግኘት ላይቸግራቸው ይችላል። የመንግስታቸው ዘላቂነት አስተማማኝ የመሆኑ ጉዳይ ግን አሳሳቢ ነው የሚሆነው በማለት የግሪክ ቀውስ ገና እንዳራቀ የሚናገሩ በርካታዎች ናቸው። ገበያው ንጉሴ፣ ለዶቼ ቬሌ ራዲዮ ብራስልስ